መጀመሪያ ከአዲስ አበባ ተነስቶ በማህበራዊ ድረገጾች የተዛመተ ጭምጭምታ ነበር። በእነ ሶሊያና ሽመልስ የክስ መዝገብ የፌዴራል አቃቢ ሕግ የሽብር ክስ መስርቶባቸው በእስር ላይ ይገኙ ከነበሩት ሶስት ጋዜጠኞችና ስድስት ጦማሪያን መካከል የተስፋለም ወልደየስ፣ አስማማው ኃይለ ጊዮርጊስና ዘላለም ክብረት መፈታት ከሚያዚያ ሁለት ስድስት ጀምሮ የታሰሩት ጦማሪያንና ጋዜጠኞችን መፈታት ለዶይቼ ቬለ ያረጋገጡት የተከሳሾች ጠበቃ አመሃ መኮንን በቀሪዎቹ አራት ተከሳሾች ላይ ግን የተለየ ትዕዛዝ አለመኖሩ ተናግረዋል። ያለን መረጃ በቀጥታ ከፍርድ ቤቱ ያገኘነው ሳይሆን ያለን መረጃ ያው አቃቤ ሕግ በህግ በተሰጠው ስልጣን መሰረት በእነዚህ በአምስት ተከሳቾች ላይ ክሴን አቋርጫለሁ የሚል ማመልከቻ ለፍርድ ቤቱ ስላቀረበ ፍርድ ቤትም በዚሁ መሰረት ተከሳሾቹ ይገኙበት ለነበሩ ማረሚያ ቤቶች ተከሳሾቹ በሌላ ጉዳይ የማይፈለጉ ከሆነ ከስር እንዲፈቱ ትዕዛዝ በመፈቱ በዚህ ምክንያት ነው ተፈተው ያሉት። በሌሎች በአምስቱ ተከሳሾች ላይ ግን እስካሁን ድረስ የተለየ ነገር አልሰማንም። ፍርድ ቤት የተለየ ትዕዛዝ የፈሰለ መሆኑ ያወቅነው ነገር የለም። እነሱም እስካሁን አልተፈቱም። በዛው ቂሊንጦ ማረሚያ ቤት ነው የሚገኙት። የሽብር ተግባርን ማቀድ፣ ማሴር፣ ማነሳሳትና መፈጸምና ህገ መንግስታዊ ስርዓቱን በኃይል መናድ የሚሉ የህግ አንቀጾች ተጠቅሰውባቸው በእስርና የክስ ሂደት ላይ ከከረሙት ጦማርያን መካከል አጥናፍ ብርሃኔ፣ ናትናኤል ፈለቀ፣ አቤሎ አበላና በፍቃዱ ኃይሉ አሁንም በእስር ላይ ናቸው። ጠበቃ አመሃ መኮንን አሁን ከሳሽ ያስተላለፈው ውሳኔ በእስር ላይ የሚገኙትን ሊጨምር ይገባ ነበር ሲሉ ይሞግታሉ። ተከሳሾች ላይ ግብረ አበር በመሆን በቡድን ሁሉ በመደራጀት ሽብር ተግባር ለመፈጸም አቅደዋል፣ ተደራጅተዋል፣ አነሳስተዋል፣ ተዘጋጅተዋል የሚል ክስ ነው ቀርቦባቸው የነበረው። ከሳሽ አካል አደረገ እየተባለ ያለው በአንድ ላይ ወንጀል ፈጸመዋል በከተማሉት ውስጥ የተወሰኑት ላይ ብቻ ክሱን አቋርጫለሁ ያለው ነው ያለው። ከሳሽ አካል ስልጣን አለው በመሰረተው ከፍርድ በፊት በማናቸውም ጊዜ የመሰረተውን ክስ የማንሳት ሲያነሳም በሁሉም ተከሳሾች ላይ ሊያነሳ ይችላል ከተከሳሾች በተወሰኑት ላይም ለይተው ክስ ሊያነሳ ይችላል። ብዙ ጊዜ እንግዲህ ክስ ሲነሳ አቃቤ የሚሰጠው ምክንያት በጠቅላላው ተከሳሾች ላይ ወይም በተወሰኑት ላይ ተጨማሪ ምርመራ ማድረግ ያስፈልገኛል እያለ ነው። በዚህ ጉዳይ ምን ብሎ ቢያነስ እንደቻለ እስካሁን ድረስ እኛ ያወቅነው ነገር የለም። ኦፊሻሊ ለእኛም ሆነ ለተከሳሾቹ የተነገራቸው ነገር ስለሌለ ማለት ነው ለይቶ ክስ ማንሳት የሚከለክለው ነገር የለም። ግን እንዲሁ እኛ የምንረዳው ክሱ ተያያዥነት በግብረ አበርነት የተፈጸመ በቡድን ተደራጅቶ የተፈጸሙት ነው ከተባለ ሁሉም ተከሳሾች ላይ ተመሳሳይ ውሳኔ መስጠት ነበረበት የሚል እምነት አለን። ግን እንዳልኩት ለምን ለይቶ አምስቱን ላይ ብቻ እንዲህ አይነት ውሳኔ ይሰጥ እንደቻለ እስካሁን ድረስ ያወቅነው ነገር የለም። የጋዜጠኞቹ እና ጦማሪያኑ ዘመድ ወዳጅና የስራ ደረቦች በማህበራዊ መገናኛ ዘዴዎች ደስታቸውን እየገለጡ ነው። ሀገር ውስጥም ውጭም የሚኖሩ ኢትዮጵያውያን የኢትዮጵያ መንግስት አሁንም በእስር ላይ የሚገኙትን ቀሪ ጦማሪያንና የሕሊና እስረኞች በሙሉ እንዲፈታ ውትወታቸውን ቀጥለዋል። የኢትዮጵያን መንግስት ውሳኔ በይሁንታ የተቀበለው በምህጻሩ ሲፒጄ በመባል የሚታወቀው የጋዜጠኞች መብት ተከራካሪ ድርጅትም አሁንም በእስር ላይ የሚገኙት ተጨማሪ ጋዜጠኞች እንዲፈቱ ጥሪ አቅርቧል። በተመሳሳይ ክስ ማረሚያ ቤት የሚገኙት አራቱ ጦማሪያን ግን ሐምሌ 13 27 ፍርድ ቤት እንደሚቀርቡ ጠበቃ አመሃ መኮንን ተናግረዋል። ሁሉም ተቀጥሮ የነበረው ለሐምሌ 13 ከቤት ባቀረባቸው ባሰማቸው ማስረጃዎች እና በሰነድ ማስረጃዎች ላይ ያቀረባቸው ምስክሮች ለመርምሮ ይከላከሉ አይከላከሉ የሚል ብይን ለመፍጠት ነው ያም ለሀምሌ አስራ ሶስት ነው ተቀጥሮ የነበረው በዚህ በተጀመረው መንገድ ሌሎችም ሳፍራ ያሉት አራቱ ጦማሪያንም እስከ ሀምሌ አስራ ሶስት ድረስ የማይፈቱ ከሆነ ዞሮ ዞሮ በሐምሌ አስራ ሶስት ከፍርድ ቤት የምንጠብቀው ብይን ነው በአጠቃላይ በጉዳዩ ላይ በተያያዘ ዜና ከአንድ አመት በፊት የአዲስ አበባ ማስተር ፕላን ላይ በተነሳ ተቃውሞ ከታሰሩ የከፍተኛ ትምህርት ተቋማት ተማሪዎች መካከል ስድስቱ መፈታታቸውን አዲስ ስታንዳርድ የተሰኘ የኢትዮጵያ መጽሔት ዘግቧል የአዲስ አበባ ከተማ አስተዳደርን ከኦሮሚያ ልዩ ዞን ጋር ያስተሳስራል የተባለው እቅድ ለሕዝብ ይፋ ሲሆን በከፍተኛ የትምህርት ተቋማት በተነሳ ተቃውሞ አስራ አንድ ሰዎች መሞታቸውንና ከፍተኛ ቁጥር ያላቸው ተማሪዎች ለእስር መዳረጋቸውን ዘገባው ጨምሮ ገልጿል። ከጋዜጠኞቹና ከጦማሪያኑ በተጨማሪ የአዲስ አበባን አዲስ ፕላን በመቃወማቸው ከታሰሩት መካከል ቢያንስ ስድስቱ መፈታታቸው ተዘግቧል። ድንገተኛው የእስረኞች ፍቺ በበርካቶች ዘንድ የተለያየ ትርጉም የተሰጠው ሲሆን ከአሜሪካው ፕሬዝደንት የኢትዮጵያ ጉብኝት ጋር ያገናኙት በርካቶች ናቸው።